71 የኢትዮጵያ ፍልሰተኞች በታንዛኒያ ፖሊስ ተይዘው ፍርድ ቤት ቀርበዋል። ፍልሰተኞቹ የተያዙት ባለፈው ወር መጨረሻ አካባቢ ሲሆን ያሳለፍነው ሰኞ ፍርድ ቤት ቢቀርቡም የሀገሪቱ ፖሊስ ምርመራዬን አላጠናቀቅኩም በማለቱ የሁለት ሳምንታት ቀጠሮ እንዲሰጣቸው ተደርጓል። የታንዛኒያ ቻነል ቴን ቴሌቪዥን ጋዜጠኛ ሃማሲ ሱሊማን ኢትዮጵያውያኑ ወደ ታንዛኒያ የገቡት በኬንያ ሞምባሳ በኩል አድርገው መሆኑን ለአሜሪካ ድምጽ ገልጿል። የታንዛኒያ ፖሊስ ፍልሰተኞችን በጀልባ ወደ ዳሬ ሰላም በህገወጥ መንገድ ያደረሳቸውን ግለሰብ በማፈላለግ ላይ ነው። ገልሞ ዳዊት ከናይሮቢ ተጨማሪ አድርሶናል። ከሁለት ሳምንታት በፊት ታንዛኒያ በህገወጥ መንገድ የገቡት 71 የኢትዮጵያ ዜጎች በዳሬሰላም ፍርድ ቤት ቀርበው ለሁለት ሳምንት ቀጠሮ ተሰጣቸው። ኢትዮጵያውያኑ ታንዛኒያ የደረሱት ባለፈው የግንቦት ወር መጨረሻ ሲሆን ጉዟቸውንም በጀልባ አድርገው ወደ ታንዛኒያ እንደገቡ በታንዛኒያ ቻናል ቴን ለተባለ የቴሌቪዥን ጣቢያ የሚሰራ ጋዜጠኛ ሐሚሲ ሱሌይማን ለአሜሪካ ድምጽ ተናግሯል። አዎን እውነት ነው። ኢሚግሬሽን ቢሮ ኃላፊዎችና የዳር ሰላም ፖሊስ ወደ ሰባ አንድ ኢትዮጵያውያንን ይዘዋል። ፍልሰተኞቹ መነሻቸው ከሞምባሳ ኬንያ ሲሆን በጀልባ ነበር ወደ ኪጆም ቦኒ የሚባል ቦታ የደረሱት። ወዲያውም የፖሊሶችና የኢሚግሬሽን ቢሮ ኃላፊዎች ይዘዋቸዋል። ብዙዎቹ ወጣቶች ናቸው። እድሜያቸውም ከአስራ ስድስት እስከ ሰላሳ አምስት ዓመት መካከል የሚሆኑ ናቸው። ሴቶች በመሃላቸው የሉም። ሁላቸውም ከኢትዮጵያ የመጡ ወንዶች ናቸው። ሰውነታቸውም በጣም የደከመ ነበር። ከእነሱ ውስጥ አንዳንዶቹ ውሃና ዳቦ ይዘዋል፣ ሌሎቹ ደግሞ ተርበው ነበር። ድካማቸው ግን እንደሚመስለኝ ይበልጥ ብዙ ከመጓዝ የተነሳ ነው። በባህር ላይ ከሞምባሳ እስከ ኪጆምቦኒ ያደረጉት ጉዞ አድክሟቸዋል። ኢትዮጵያኑ ተሳፍሮ ከመጡበት ጀልባ ወርደው ወደ መኪና ሊተላለፉ ሲሉ በአካባቢው የነበሩ የፖሊስ አባላትና የኢሚግሬሽን ባለስልጣናት ከሕገ ወጥ አዘዋሪዎች እጅ እንዳስጣሏቸው ሀሚሲ ጨምሮ ይናገራል። በህንድ ውቃኖስ አድርገው ከኬንያ ሞምባሳ ወደ ኪጃምቦኒ ዳሬ ሰላም ያመጣቸው ህገ ወጥ አዘዋዋሪ ወዲያው ኢትዮጵያውያኑን በመኪና ላይ ትቷቸው ተሰውረዋል። ኢትዮጵያውያኑ ለሁለት ሳምንታት በላይ በታንዛኒያ ሴንትራል ፖሊስ ቁጥጥር ስር ከቆዩ በኋላ ባለፈው ሰኞ ፍርድ ቤት ቢቀርቡም የታንዛኒያ ፖሊስ ምርመራዬን አልጨረስኩም በማለት የሁለት ሳምንት ቀጠሮ ጠይቋል። ታንዛኒያ በተለያዩ ጊዜ ቁጥራቸው በርካታ የሆኑ የኢትዮጵያ ፍልሰተኞችን በቁጥጥር ስር የምታወል ሲሆን በዚህ ባለፉት ስድስት ወራት ብቻ አሁን የተያዙ ሰባ አንድ ኢትዮጵያውያንን ሳይጨምር ቢያንስ ከመቶ ሀያ በላይ የኢትዮጵያ ዜጎች በህገወጥ ዝውውር ወንጀል በታንዛኒያ ወህኒ ቤት ታስሮ ይገኛሉ። ከዚህም በተጨማሪ አሁንም በዚህ ዓመት ባሳለፍነው ግንቦት ወር አጋማሽ ታንዛኒያ 74 የኢትዮጵያ ዜጎችን በኬንያ ድንበር ላይ አድርሳ ለዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም አቤት ማለቷ የምታወስ ሲሆን በኬንያ የኢትዮጵያ ኤምባሲ ፍልሰተኞቹን ወደ አገር ለመመለስ ጥረት ላይ እንደነበር በኤምባሲው ሁለተኛ ጸሐፊ የሆኑ አቶ አንዳርጉ በርሄ ተናግረው ነበረ። በህገወጥ የሰዎች አዘዋዋሪዎች እየተጓዙ በታንዛኒያ ፖሊስ በቁጥጥር ስር ስለሚውሉት የኢትዮጵያ ዜጎች መንግስት ማድረግ የሚችል ነገር የለም ወይ ስንል አቶ አንዳርጉን ጠይቀን ነበረ። አሁን መታወቅ ያለበት አንድ ሰው በክሮስ ቦርደር ወደ ሰው ሀገር ሲሄድ የታንዛኒያ አሁን ለምሳሌ ወይም ስድስት ወር ይፈረድለታል፣ ወይንም የሚከፈል ገንዘብ አለ። እሱ የራሳቸው ህግ አላቸው። በዛ መሰረት ነው የሚሄዱት። የታሰሩበት ተርማቸው ጨርሰዋል የሚለውን ነገር ደግሞ እንደ ኦፊሻል እንደ መንግስት ይሄ ነገር መንግስታችን ማሳወቅ ያለበት የታንዛኒያ መንግስት ነው። ካሳ- ማሳወቁ እነዚህ ስለጨረሱ ስለዚህ በእናንተ በኩል አስፈላጊውን ዶክመንት አዘጋጅታችሁ ሪፓትሬት እንድታደርጉልን ልንሆ ሊያሳውቀን የሚችለው ይህ የታንዛኒያ መንግስት ነው። አሁን አንተ የምትነግረን ፎርማል ኮሚኒኬሽን ውጭ ነው እየነገርከን ያለው። ይህን መሰረት አድርገን እኛ ያልተጠየቅነው ጥያቄ ሪስፖንድ ማድረግ አንችልም። እኛም እየተከታተልን እያልን ፎርማል ደግሞ እነዚህ የእናንተ ዜጎች መሆናቸው አለመሆናቸውን አረጋግጡልን የሚል ከእነሱ ይመጣል፣ ፊድባክ ይመጣል እኛ ጋር። እኛም የራሳችን የምንከታተልበት መንገድ አለን። ከሁለት ሳምንት በኋላ ፍርድ ቤት የሚቀርቡ ሰባ አንዱ የኢትዮጵያ ፍልሰተኞች ለፖሊስ ቃላቸውን በሰጡበት ጊዜ ሁላቸውም የተሻለ ሕይወት ፍለጋ ወደ ደቡብ አፍሪካ ያመሩ እንደነበረ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ